The voice of a የኤርትራ ወታደሮች በትግራይ ክልል ኢሮብ ወረዳ የሚገኙ 63 ሰላማዊ ሰዎችን መግደላቸውን እና 58 ቤቶችን ማቃጠላቸውን ለኢሮብ ብሔረሰብ መብቶች መቆሙን የሚገልጸው ኢሮብ አድቮኬሲ አሶሲሽን የተባለው መንግስታዊ ያልሆነ ድርጅት አስታውቋል። ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው ነዋሪም የኤርትራ ወታደሮች የካቲት 16 2013 ዓ ም በምስራቅ ትግራይ ዞን ወረዳ ሳእስስ ጻዳ እንባ በተባለ ቦታ ውስጥ ስድስት ሰላማዊያን ሰዎችን መግደላቸውን ለቪኦኤ ተናግረዋል። በዚሁ ወረዳ በርካታ የገበሬ ቤቶች በኤርትራ ወታደሮች መቃጠላቸውን የተመለከቱ መሆኑንም የአይን ምስክርነታቸውን የሰጡት እኚሁ ግለሰብ ገልጸዋል። የትግረኛ ክፍል ባልደረባችን ገብረ ገብረ ምህድን የኢሮብ አድቮኬሲ ማህበር ሊቀመንበር እና የአካባቢውን ነዋሪዎች በማነጋገር የሚከተለውን ዘገባ አዘጋጅቷል ደረጀ ደስታ ያቀርበዋል። ቪኦኤ በስልክ ያነጋግራቸው የኢሮብ አድቮኬሲ ማህበር ሊቀመንበር አቶ ስዩም ዮሐንስ የኤርትራ ወታደሮች በኢሮብ ወረዳ ግድያና ፆታዊ ጥቃት ፈጽመዋል፣ ንብረት ዘርፈዋል፣ መኖሪያ ቤቶችንም አቃጥለዋል ይላሉ። በተለይም ከታኅሳስ 28ና 29 2013 ባሉት ሁለት ቀናት ውስጥ ወታደሮቹ አድርሰዋል ያሉትን ጥፋት እንደሚከተለው ይገልጹታል። ከአባሎቻችን ያረጋግጥ ነው። በግድያው 63 ሰዎች እንደሞቱ ነው። ቁጥሩ እስከ ሰባ ሊደርስ እንደሚችል ግን እንገምታለን። ምክንያቱም አብዛኛዎቹ ከተወሰዱ በኋላ ከሁለትና ሶስት ሳምንታት ወይንም ከአንድ ወር በኋላ ነው የሚነገረው ወይንም አስክሬናቸው የሚገኘው። አቶ ስዩም በኢሮብ ባህል ስለ ጾታ መደፈር በግልጽ መናገር ከባድ በመሆኑ በቁጥር ለመግለጽ ቢከብድም ወንጀሉ ስለመፈጸሙ ግን እርግጠኞች ነን ይላሉ። መውሃንና ሐሮዛ በተባሉ ቀበሌዎች የሚሊሻ ቤቶች ናቸው በሚል ሰበብ 58 ኤርትራ ወታደሮች መቃጠላቸውንም ሌሎች ወንጀሎች መፈጸማቸውንም ከስፍራው በደረሳቸው ሪፖርት ማረጋገጣቸውን አቶ ስዩም ተናግረዋል። ተፈጽመዋል ስላሉት ግድያና ሌሎች የሰብአዊ መብት በደሎች የክልሉን ጊዜያዊ አስተዳዳሪና ስራ አስፈጽ ፈጻሚ ዶክተር ሙሉ ነጋን በአካል አግኝተው የነገሯቸው መሆኑንም አቶ ስዩም ይናገራሉ። የክልሉን ጊዜያዊ አስተዳደር ዶክተር ሙሉን በአካል አግኝቻቸው አንስቼባቸዋለሁ። ስለ ጉዳዩ በጣም ነው የሚሰማቸው፣ በጣም ነው የሚያዝኑት። ሀዘናቸውንም ገልጸውልኛል። ሁኔታውን ስገመግመው ግን ከሳቸው አቅም በላይ ነው። ግድያና ቃጥሎ ተፈጽሞባቸዋል የተባሉት አለቴናና እንዳሞሳን ጨምሮ የተለያዩ ቀበሌዎች መሆናቸውን ከተገደሉትም መካከል መካከል የዕድሜ ባለጸጋዎች እንደሚገኙባቸው ገልጸው በብዛት ወጣት ወንዶችና እንዲሁም የተወሰኑ ሴቶች መሆናቸውን አብራርተዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ሌላው የአካባቢው ነዋሪ በሚኖሩበት በምስራቅ ትግራይ ዞን ወረዳ ሳእሳ ጻዕዳ እምባ ቀበሌ ኮማሱ ባሃ ልዩ ስሙ ውታፋ በተባለ ቦታ የካቲት 162013 ዓ ም ላይ ስድስት ሰዎች በኤርትራ ወታደሮች የተረሸኑ መሆኑን ተናግረዋል። አንዳንዶቹ በተለይም ከ በሁመራ ተፈናቅለው የመጡና አዲግራት ላይ የተፈናቃዮችን እርዳታ ለማግኘት ሲሞክሩ ቆይተው ወደ ቤተሰቦቻቸው ሲመለሱ መንገድ ላይ መገደላቸውን ገልጸዋል። ነዋሪው በሰጡት ምስክርነት ውታፋ በተባለ በአንድ መንደር ውስጥ ብቻ የታጣቂ ሚሊሻ ቤቶች ናቸው በሚል ሰበብ በኤርትራ ወታደሮች ቤቶቻቸው የተቃጠሉባቸውን የስምንት ገበሬዎች ስም ዘርዝረዋል። ታርታይ ዝባን በተባለ ቦታም እንዲሁ የ13 ገበሬዎች ቤትን ጨምሮ የወንድሞቼ ቤተሰቦቼና የጎረቤቶቼ ቤቶች በሙሉ ተቃጥለዋል ብለዋል። የስጋ ዘመዶቹና አብሮ አደግ ጓደኞቹ የተገደሉበት መሆኑን የተናገረው ሌላው ወጣት ምሁር ደግሞ በምዕራብ ትግራይ ወረዳ ታርታይ ቆራራ ማይ ጥምቀት በተባለ ቀበሌ ህዳር 8 2013 ዓ ም ከ16 ዓመት ወጣት እስከ 80 ዓመት አዛውንት የሚደርሱ 30 ወንዶች በኤርትራ ወታደሮች መገደላቸውን ተናግረዋል። በአሁኑ ወቅት ተወልዶ ባደገበት አካባቢ የሚገኙ የኤርትራ ወታደሮች በነዋሪዎች ላይ ከፍተኛ በደል እየፈጸሙ መሆናቸውንም አስረድተዋል። የአካባቢው ነዋሪ ወጣት እንደሚለው የኤርትራ ወታደሮች ያንን ሁሉ ግፍ ያደረሱት ውጊያ በሌለበት፣ ምንም አይነት የትግራይ ሰራዊትም ሆነ ታጣቂ የሚሊሻ ኃይል በሌለበት ሁኔታ ውስጥ ነው። ዝም ብለው ብቻ በየቤቱ እየገቡና መንገድ ላይ ያዩትን ሰላማዊ ሰው ሁሉ ነው የገደሉት። በዛች ህዳር 8 2013 ዓመተ ምህረት እለት ሰላሳ ሰዎችን ገድለዋል። ከነዚህ መካከል በወጉ የተቀበሩት ሶስቱ ብቻ ነበሩ። የተቀሩትን 27ቱን ግን በየተገደሉበት ቦታና ሜዳ ላይ ነው የተቀበሩት። ወጣቱ እንደሚለው የኤርትራ ሰራዊት በአካባቢው ሰፍሮ እንደሚገኝና ወደዚያ አካባቢ ሲመጡ ይህ ለሶስተኛ ጊዜ መሆኑን አስታውቋል። የሚሊሻዎች ንብረት ናቸው በሚል የአካባቢውን ከብት ማይጉ ተብሎ በሚጠራው ትምህርት ቤት ውስጥ አጉረው መያዛቸውን ከነዚሁ በጎችና ፍየሎችን እያረዱ የሚቀለቡ መሆናቸውንም ነዋሪው ተናግሯል። በምስራቅ ትግራይ ዞን ተፈጽመዋል ስለተባሉት ግድያዎችና ተቃጥለዋል ስለተባሉ ቤቶች የተጠየቁት የዞኑ ዋና አስተዳዳሪ አቶ ኃይለስላሴ ተስፋይ የሚከተለውን ምላሽ ሰጥተዋል። አነ ኢንፎርሜሽን እኔ መረጃ ተሰባስቦ ከተደራጀና ከተሰነተነ በኋላ ነው የምሰጠው እንጂ ያልተደራጀና ያልተሰነተነ መረጃ አልሰጥም። በሰሜን ምዕራብ ዞን ዋና አስተዳዳሪ በታህታይ ቆሮራ ወረዳ ቀበሌ ማይ ጥምቀት ተፈጽሟል ስለሚባለው የግድያና ሌሎች ወንጀሎች መልስ ለማግኘት የተደረገው ሙከራ አልተሳካም። ይሁን እንጂ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በቅርቡ በተለይ ከቪኦኤ ጋር ባደረጉ ቃለመጠይቅ ቃለ በህዝቡ ላይ እየደረሰ ስላለው ውድመትና ጥቃት፣ በአጠቃላይ ስላለው የጸጥታና የደህንነት ሁኔታ እንዲህ ብለዋል። ትናዊ የጸጥታና ደህንነት ጉዳይ ብዙ ስራ ያስፈልገዋል። ገና እየጀመርን ነው። እንደሚታወቀ ህዝባችን አይቶት የማያውቀው ከባድ አደጋ ደርሶበታል። የንብረት ውድመት፣ የሰው ህይወት መጥፋት የወሲብ ወይንም ጾታዊ ጥቃት፣ የተለያዩ ቀውሶች፣ በመሠረተ ልማት ላይ ሳይቀር ውድመት ደርሰዋል። በግጭቱ ወይም ጦርነቱ ብዙ ውድመት ደርሰዋል። ከግለሰቦች ንብረት ጀምሮ እስከ ትልልቅ የሕዝብ ንብረትና ድርጅቶች ላይ በተለያዩ ኃይሎች ስርቆትና ውድመት ተፈጽመዋል። የኤርትራ ሰራዊት ከትግራይ እንዲወጣ እየቀረበ ስላለው ጥሪም የተጠየቁት ዶክተር ሙሉ ነጋ የሚከተለውን መልስ ሰጥተዋል። እዚ ግልጽ አቋም ላይ እዚ ላይ ግልጽ አቋም ነው ያለው የኤርትራ ብቻ ሳይሆን ማንኛውም እዚ ክልል ያለ ኃይል መውጣት አለበት። ይህን አካባቢ ሊቆጣጠሩ የሚገባው ኃይል የመከላከያ ኃይል ነው። የሆነ ኃይል ካለ መውጣት አለበት። ምንም ጥርጥር የለውም። ጊዜያዊ አስተዳደሩ ክልሉን እንዲያስተዳድር የተሰጠው ኃላፊነትና ስልጣንን እንዲረጋገጥለት ነው እየታገልን የምንገኘው። የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች እንደሚመረምር የገለጸ ሲሆን በክልሉም ውስጥ የኤርትራ ወታደሮች ተሳትፈዋል መባሉን ግን የኢትዮጵያም ሆነ የኤርትራ መንግስት አስተባብለዋል።